የኦሮሚያ ክልል ባለስልጣናት ሰሞኑን ደጋግመው የሚናገሩት አንድ ሐረግ አለ፣ የኦሮሞ ኢኮኖሚ አብዮት የሚል። የኢኮኖሚ አብዮቱ ኢላማ ያደረገው ደግሞ በክልሉ ተቀስቅሶ በነበረው ህዝባዊ አመጽ ከፍተኛ ተሳትፎ የነበራቸውን ወጣቶች ነው። ለወጣቶቹ ስራ ለመፍጠር በመንግስትና በግል ትብብር ሊመሰረቱ የታቀዱ የተለያዩ ድርጅቶችን በበላይነት የሚመራ ምክር ቤት በይፋ መቋቋሙ ተነግሯል። የምክር ቤቱ 25 አባላት በቅርቡ ስለ መተዳደሪያ ህጉ ተወያይተዋል። ሊመሰረቱ ከታሰቡ ድርጅቶች የሁለቱን የአክሲዮን ድርሻዎች ለገበያ የሚቀርቡባቸውን ቀናትም ወስነዋል። ከድርጅቶቹ አንዱን ኦዳ የተቀናጀ ትራንስፖርት አክሲዮን ማህበር የተባለውን የሚያደራጅ ስምንት አባላት ያሉበት ኮሚቴ ተሰይሞለታል የኦሮሚያ ትራንስፖርት ቢሮ ኃላፊ አቶ ታከለ ኡማ የኮሚቴው አባል ናቸው ሁላችን እንደምናውቀው ሀገራችን ውስጥ የኢኮኖሚ እንቅስቃሴው ከፍተኛ ነው ኢኮኖሚው ያደገ ነው የኢኮኖሚ እድገቱና የህብረተሰብ ትስስር ደግሞ ሊያፋጥን የሚችል ደግሞ ዘመናዊ የትራንስፖርት አገልግሎት ያስፈልጋል ከማለትና ፍላጎትና አቅርቦቱን ለማመጣጠን በሀገራችን ውስጥ ያለውን ነገር በተለይ በትራንስፖርት ዙሪያ ይህንን ለመቅረፍ ነው ዋና አላማው ማለት ነው ይሄ ሲደረግ ደግሞ በመንግስትና በግል ባለሀብት አንድ ላይ በመቀናኘት በተለይ የኦሮሞ አርሶአደር ወጣቶች ገና ትንንሽ ሀብቶችን እያፈሩ ያሉ ያሉ እነሱንም በማቀናኘት አንድ ላይ የምሰራ ሂደት ነው ማለት ነው። ይሄ ዋናው የትራንስፖርቱ ጉዳይ። በመቋቋም ላይ ያለው ድርጅት አራት መቶ ሺህ የሚጠጉ አርሶአደሮችንና ና ባለ ሀብቶችን በባለ አክሲዮንነት ለማሳተፍ አቅዷል። የባለ አክሲዮኖቹ ቁጥር ወደፊት ወደ አንድ ሚሊየን ሊያድግ እንደሚችል አቶ ታከለ ይናገራሉ። የሚቋቋመው ድርጅት በበርካታ ዘርፎች እንደሚሰማራ የሚገልጹት የቢሮ ኃላፊው ዋናው ትኩረቱ ግን የሕዝብ ማጓጓዣ አገልግሎት መስጠት እንደሆነ ይናገራሉ። ህዝብ ትራንስፖርቱ እንግዲህ ዘመናዊ የሆነ ትንንሽ ትራንስፖርቶችን የሚደግፍ ደግሞ ስታንደርዱም ከፍ ያለ ነው። አንድ እሱ ነው። ሁለተኛ የደረቅ ትራንስፖርትም አለ። ደረቅ ትራንስፖርት ስንል ትናንሽ ትራንስፖርቶች ሳይሆን በተለይ ከአዲስ አበባ ራቅ ባለ ቦታ የእርሻ ምርቶች አሉ፣ እነሱን ወደ ዋናው ገበያ የሚያመጣ የደረቅ ትራንስፖርት አለ። የፈሳሽ ትራንስፖርትም አለ። እንግዲህ እነዚህን ሁሉ ስናስገባ ነዳጅ ደግሞ ያስፈልጋል። ኦይል ካምፓኒ ስር ያስፈልጋል። በተመጣጣኝ ዋጋ ሼር ሆልደሮቹ የተሳተፉበት አርሶ አደሮ ላይ የተሳተፍበት እንዳልኩ የነዳጅ ማዳ አለ። ትንሽ ማዳያዎች ሰውን ትልልቅ ማዳያዎች ሆኖ ግን በእያንዳንዱ ከተማና ወረዳ ላይ ላይ ወጣቶች ስራ አጦችን ወደ ስራ ሊያስገባ በሚችል መልኩ እየተቀናጀና እየተሰራ ያለ አለ። የመኪና መገጣጠማዎችንም ደግሞ እዛው ካምፓኒው ቀስ በቀስ እየገጣጠመ እያመረተ እንግዲህ ከመገጣጠመም አልፎ ወደ ሌላም ወደ ማኑፋክቸሪንግ ለመግባት ነው። ይህን የትራንስፖርት ድርጅት ጨምሮ በኦሮሞ ኢኮኖሚ አብዮት የመጀመሪያ ምዕራፍ ወደ ተግባር ሊገቡ የተዘጋጁ ድርጅቶች የተሰማሩባቸው ዘርፎች በግል ባለ ሀብቶች ሊሸፈኑ የሚችሉ ናቸው። ይህ የክልሉ አካሄድ የኢትዮጵያ መንግስት ከሚከተለው የነፃ ገበያ መርሆ ጋር አይጋጭም ወይ ለሚለው ጥያቄ አቶ ታከለ ተከታዩ ምላሽ ሰጥተዋል። ቀጥታ መንግስት እየገባ አይደለም። መንግስት እየገባ ያለው በምንድን ነው? ለትርፍ የተቋቋሙ ኢንተርፕራይዞች አሉ። ለምሳሌ ኦሮሚያ ክልላችን ውስጥ ወደ አስር አስራ አንድ የሚሆኑ ኢንተርፕራይዝ ለትርፋቸው የተቋቋሙ ኢንተርፕራይዞች ትርፋማ ናቸው። ስለዚህ መንግስት ባለ ሀብቱን መደገፍ አለበት። እንደዚህ ትልቅ ሼሮች በትንንሽ ባለ ሀብቶች ስለማይሰሩ ነው፣ ትልቅ ብር ስለሚፈልጉ መንግስት ባለ ሀብቱን አደራጅቶ አቀናጅቶ ወደዚህኛው ቢዝነስ ማስገባት አለበት። መንግስት በኢንተርፕራይዝ በኩል ገብቶ እንዲያግዛቸው ነው እንጂ መንግስት የግሉን ባለ ሀብት እንዳይወዳደሩ እንዳይሰሩ ለማድረግ አይደለም ይልቁንስ ለግል ባላ መደላድል ለመፍጠር ነው የታቀደው ማለት። የኦሮሚያ ክልል መንግስትን እቅድ አስመልክተው በፌስቡክ አድራሻችን አስተያየታቸውን የሰጡ አብዛኞቹ ተከታታዮቻችን የሕዝቡን ዋነኛ ጥያቄዎች ያልመለሰ ነው ሲሉ ተችተውታል። ስማቸውን ያልጠቀሱ አድማጫችን አስተያየታቸውን በድምፅ አጋርተውናል። የኦሮሚያ መንግስት በክልሉ ተነስቶ ለነበረው አመፅ ምክንያት የሆኑትን ቅሬታዎች ለመፍታት ጥረት አደርጋለሁ ማለቱ መልካም ነው። ለቅሬታዎቹ መላ ከመምታቱ በፊት ግን ቅሬታዎቹና ችግሮቹን በትክክል ማወቅ ያስፈልጋል። እንደ ክልሉ መንግስት ዋናው ችግር የወጣቶች ስራ አጥነት ነው። በእኔ እምነት ስራ አጥነት እንደ ችግር ቢኖርም ዋናው ቅሬታ እሱ አይመስለኝም። ተቃውሞ ያደረጉ ስርአት ወጣቶች ብቻም አይደሉም። ተቃውሞና በአመፁ ወቅት የተነሳው ጥያቄ ስራ ስጡን ሳይሆን ባርነት ይብቃን የሚል ነው። ስለዚህ ትልቁ ችግር የፖለቲካና ኢኮኖሚ ተሳትፎ የለንም ተገለልናል የሚል ነው። መፍትሄ ማግኘት ያለበትም ይሄ ይመስለኛል።